እንደምን አረፈዳችሁ። እንኳን በሰላም መጣችሁ። እንጸልይ እና የፕሮግራማችን እንጀምራለን። እንጸልይ። ቅዱስና የተፈራ እግዚአብሔር አምላካችን ሆይ በሰላም ጠብቀህን፣ አንተ ደግሞ በአንድነት ተሰብስበን ስምህን ልናከብር አንተ በመዝሙራችን በቃላችን ሁሉ ልናመሰግንህ እድሉን ደግሞ ስለሰጠን ተመስገን። የተባዩ ብዙ ሰዎች አሉ ወደ አንተ መምጣት እየፈለጉ በዚህ ዓለም ውሸትና በዚህ ዓለም ማስመሰል የተያዙ ሰዎች ጌታ ሆይ እነሱንም እንድታስባቸው እንለምናሃለን። ደግሞ የሰጠህንን እድል ደግሞ አንተ በከንቱ እንዳናሳልፈው እዚህ መተን ተቀምጠን ጌታ ሆይ ቃልህን ስንሰማ ለህይወታችን እንዲሆን እንድናስተውል ጌታ ሆይ በቤታችንም ደግሞ መጽሐፉን ማንበብ እንድንችል ጌታ ሁሌ አንተ መፈለግ እንድንችል አንተ እርዳን። ቅዱስ እግዚአብሔር ሆይ በሚመጣው ሐሙስ ደግሞ የአንተን የማመስገን ቀን አለ። በዛን ቀን ደግሞ ጌታ ሆይ የምን በላው ምግብ ብቻ ማሰብ እንድናስብ ሳይሆን ጌታ ሆይ በእውነት አንተ ከትንሽ እስከ ትልቁ ያረክልን ነገር እንድናመሰግንህ ወደፊትም ደግሞ አንተ ለእኛ ላሰብከው ትልቅ ዓላማ ምስጋናችን እንድናቀርብ አንተ እርዳን። ጌታ ሆይ እዚህ ጋር ቃልህን የሚያቀርበውን ባሪያህን ደግሞ አንተ ባርከው። በሚሰራው ስራ ቅዱስ እግዚአብሔር ሆይ ቃልህን፣ ትክክለኛውን ቃልህን ለዚህ ለህዝባችን ለማድረስ ትልቅ ስራ እየሰራ ነው። ና ጌታዊ፣ በሱ እንድትረዳው እንለምናሃለን። እኛም በተቻለን አቅማችን እንድናግዘው፣ ጌታዊ አንተ ማስተዋልና ጥበብን ስጠን። ስለ ሁሉ ተመስገን። የታመሙ ሰዎች ካሉ አንተ ጌታ ሆይ ፈውሳቸው። ተማሪዎች በመካከላችን ካሉ በትምህርታቸው አግዛቸው። ስለ ሁሉ ተመስገን። የሚቀረን ጊዜ ሁሉ አንተ ተረከብ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። የመጀመሪያ መዝሙራችን የሚሆነው ቁጥር አንድ ነው። ቁጥር አንድ አመልካለው። ስናገኘው ሁላችንም ቆመን እንዘምራለን። አመልካለው፣ ይህንን ታላቅ ጌታ አመልካለው፣ ለማንም የማይረታ አመልካለው፣ ግንበኞች የናቁትን አመልካለው የማዕዘን ራስን የእውቀት ራስ የጥበብ ጌታ በንም ቢፈተን የማይረታ በሰዋይ ምሮ አይገመትም ወርዱም ዝፋቱም አይዘለቅም። አመልካለው ይህንን ታላቅ ጌታ፣ አመልካለው ለማንም የማይረታ አመልካለው ግንበኞች የናቁትን፣ አመልካለው የማእዘን ራስን ፍቅሩን አይቼ ቀምሼ ቀምሼዋለው ፍጹም ላመልከው ቃል ገብቻለው በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለው ይህንም ታላ ጌታ አመልካለው ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ ከሁሉ በፊት ፍቅሩ ሰብሮኛል በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ከእርሱ ሌላ ወዳጀለኝም እንደርሱ የሚሆን ከቶ አላገኝም። የውስጥ ችግሬን ሳነግረው ያውቃል። ለኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላ ጌታ አመልካለሁ ለማንም የማይረታ አመልካለሁ። ግንበኞች የናቁትን አመልካለሁ። የማዘን ራስን እግዚአብሔር ይባርካችሁ። እንቀመጣለን። የዛሬው የመጀመሪያ የመጽሐፍ ቅዱስ ንባባችንም የሆነው ከመዝሙረ ዳዊት መዝሙር አርባ ሁለትን ነው የማነበው። ሁሉንም አነባዋለሁ። በኢየሱስ ክርስቶስም አነባዋለሁ ዋላ ወደ ውሃ ምንጮች እንደምትናፍቅ፣ አቤቱ አምላክ ሆይ እንደዚሁ ነፍሴ ወደ አንተ ትናፍቃለች። ነፍሴ ለአምላክ ለሕያው አምላክ ተጠማች። መጥቼ በእግዚአብሔር ፊት የምቀርበው መቼ ነው? የአንተ አምላክ ወዴት ነው በማለቱ ሁል ጊዜ እነርሱ ሲናገሩኝ፣ እንባዬ በቀንና በሌሊት ምግብ ሆነኝ። እነዚህን ነገሮች ባስታወስኩ ጊዜ ነፍሴን በውስጥ ያፈሳለሁ። ከብዙዎች ጋር ሄጃለሁና ከእነርሱም ጋር በደስታና በምስጋና ድምፅ በዓላትን ከሚያከብሩት ከብዙዎች ጋር ወደ እግዚአብሔር ቤት ሄድኩ። ነፍሴ ሆይ ለምን ታዝኛለሽ? በውስጤ ስለምን ትጨነቅያለሽ? በእግዚአብሔር ተስፋ አድርጌ ስለ ፊቱ እርዳታ ገና አመሰግነዋለሁና። አቤቱ አምላክ ሆይ ነፍሴ በውስጤ አዝናለች። ስለዚህ ከዮርዳኖስ ምድርና ከሄርሞናይቶች ከሚዛርም ኮረብታዎች አስታውሰሃለሁ። በፏፏቴዎች ድምፅ ጥልቅ ለጥልቅ ትጠራለች። ማዕበሎችህና አውሎ ንፋሶችህ በላዬ ላይ ሄደዋል። እግዚአብሔር የፍቅር ደግነቱን ገና በቀን ያዛል በማታም የእርሱ ዝማሬ ከኔ ጋር ይሆናል፣ ጸሎቴም ለሕይወቴ አምላክ ነው። ለአምላክ ለአምላክ ለአለቴ አንተ ለምን ረሳኸኝ? ከጠላት ጭቆና የተነሳ እያዘንኩ ለምን እስሄዳለሁ እለዋለሁ። በየእለቱ አምላክ ወዴት ነው ሲሉ ለአጥንቶቼ እንዳለ ሰይፍ፣ በአጥንቶቼ እንዳለ ሰይፍ ጠላቶቼ ሰደውኝ ነፍሴ ሆይ ለምን ታዝኛለሽ? በውስጤ ስለምን ትታወቂያለሽ? በአንቺ በአምላክ ታመኚ ገና አመሰግነዋለሁና እርሱም የፊቴ መድኃኒት አምላኬ ነው። ይህ ያነበብ ነው የእግዚአብሔር ቃል ነው። ሁለተኛው ዝማሪያችን የሚሆነው ቁጥር አስራ ሶስት ነው። ቁጥር አስራ ሶስት ነፍሴ ለአንተ ሁላችንም ስናገኘው አብረን ቆመን ዘምራለን። ጌታ አምላኬ፣ እንዴት ገረማለው የእጆችህን ፍጥረት ሳስብ ሳለው፣ ነጐድጓድን ስሰማ ሳይኳ ክብትን በህዋ ውስጥ ታየኛል። አንተ ሥልጣን ነፍሴ ላንተ መዝሙር ታዜማለች አያል ግሩም Allah Allah Nafs-e-lantam azmur hayal gurum tal Amlak tik Tik-tik-bala O bed-an mel tuf <laughs> karlo lai, minchu seefalke nees fasuchu wisee, nefselanta, mesmurtazee maladje, hayalgerum talak lak amlak, nefselanta, mesmurtazee hayalgerum ta awk am lak sa sub sa lao am le ni ju sai sa sa ende lako li mot bene fanta bermes ka lai bader din mo tese ka yes le nafsi lante etmez mallıç hayal görüm tallak amlak nefsi lanta mezmur taze malleç hayal görüm tallak amlak Kristos yes. Yesus betallak kıvırmet o yüz on sihir de sain dit su bemis gana sek dalo let a lou gu rum hayya lamlak nefs elanta masmur tazim aldach tallak amlak, nefs Mezmur tazim aldach hayya እግዚአብሔር ይባርካችሁ። እንቀምጣለን። ሁለተኛው የመጽሐፍ ቅዱስ ንባባችን የሚሆነው ከመጽሐፈ መክብብ የመጨረሻው ምዕራፍ ምዕራፍ 12 ከቁጥር 1 እስከ 13 በጌታ ስም አነባዋለሁ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ አያሰኙም የምትላቸውም ዓመታት ሳይደርሱ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቆች በሚንቀጠቀጡበት፣ ኃያላን ሰዎችም በሚጎብጡበት፣ ጥቂቶች ሆነዋልና ፈጭታዎች ስራ በሚፈቱበት፣ በመስኮትም ሆነው የሚመለከቱ በሚጨለሙበት፣ በአደባባይም ደጆች በሚዘጉበት ቀን የወፍጮ ድምፅ ሲላሽ፣ ከወፍ ድምፅ የተነሳ ሰው ሲነሳ፣ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ ከፍ ያለውን ደግሞ ሲፈሩ ድንጋጤም በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤት ሲሄድ አልቃሾችም በአደባባይ ሲዞሩ የብድር ድሪ ሳይበጠስ የወርቅም ኩስኩሰት ሳይሰበር ማድጋውን በምንጭ አጠገብ ሳይከሰከስ መንኮራኩርም በጉድጓዱ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ፣ ሁሉም ከንቱ ነው ይላል። ሰባኪውም ጠቢብ ስለሆነ ለህዝቡም እውቀትን አስተማረ። እርሱም ብዙ ምሳሌዎችን መረመረ እና ፈላለገ አስማማ። ሰባኪውም ያማረውን በቅንም የተጻፈውን እውነተኛውንም ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው። የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደተሸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጽሐፍትን ማድረግ ፍጻሜ የለውም እጅግም ምርምር ሰውነትን ያደክማል። የነገር ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። ይህ ያነበብነው የእግዚአብሔር ቃል ነው። አሁን ማስታወቂያና እግዚአብሔርን ደግሞ በመስጠት የምናመልክበት ጊዜ ነው። አባትን ወደዚህ ጋብዛ። እግዚአብሔር አምላካችንን እናመሰግናለን። ያው በየሳምንቱ የሚኖረን የአምልኮ ይሁን ይሆናል። ዴቪድ ኢሜል ማግኘት አለበት። ከሚቀጥለው ሳምንት በኋላ እንደዚያው የመደበኛ ፕሮግራማችን ከሁለት ሰዓት ተኩል ከሰዓት በኋላ ነው የሚሆነው ጀምሮ ነው የሚሆነው፣ እስከ ለአራት እሩብ ጉዳይ ድረስ ነው የምንቀጥለው። እግዚአብሔርን እንደ ቃሉ ነው የምናመልከው። እግዚአብሔር አምላካችንን ስለ ቃሉና ስለ እንደዚህ እንድናመልከው እድል ስለሰጠን እናመሰግነዋለን። ደብረ ብርሃን ያሉ ወገኖች ደህናናቸው ናቸው፣ ሰላምታ አቅርበውላቸዋል። አካባቢው አሁን የተረጋጋ ይመስላል፣ ግን ያው ስጋትና ፍርሀት አለ። ጸሎታችንን እንዳናቋረጥላቸው ይፈልጋሉ። ያው መጸለይ ያለብን እና በምንችለው ጊዜ ሁሉ እንድንጸልይ አሳስባችኋለሁ። እግዚአብሔር አምላካችን እናመሰግናለን። አሁን ደግሞ በመስጠት የምናመልክበት ጊዜ ነው። ዴቪድ እና እኔ እየተያየን ነው። ዴቪድ ወደ እኔ ይመጣል። አብረን ከዴቪድ ጋር እንጸልይ። እንጸልይ። ቅዱስና ታላቅ የሆንክ ሁሉን የምትችል በሁሉ ላይ ሥልጣን ያለ የተፈራ የተከበርክ እውነተኛ እና ብቸኛ አምላክ እግዚአብሔር አምላካችን ስለ ታላቁ ቸርነትህ፣ ስለ ምረትህ፣ ስለ ፍቅርህ፣ ስለ በጎነትህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። እግዚአብሔር አምላካችን ሆይ አንተ ቸር ከመሆን የተነሳ በሕይወት መኖር ችለናልና ክብር ሁሉ ላንተ እንሰጣለን። ኃጢአታችንን በደላችንን ጌታችን ኢየሱስ ክርስቶስ በመስቀል ላይ ሞቶ ይቅር ስላልከን እናከብረሃለን። አሁንም በዛ የይቅርታ እና የእሽታ መንፈስ እንድደግፈን በጌታ በኢየሱስ ስም እንማጸንሃለን። አምልኳችንን ለመቀበል በመካከላችን ስላለህ ከፍ ከፍ በል እግዚአብሔር ሆይ። ዚህ ከኛ ጋር መሆን ተገብቷቸው የሌሉትን ባሉበት ቦታ እንድትባርካቸው በቸርነትህ እንድትጎበኛቸው በጌታ በኢየሱስ ስም እንጸለያለን። የታመሙትን ፈውስ፣ ያዘኑትን አጽናና። ጌታ ሆይ በልዩ ልዩ ችግር ያሉትን ከችግር የሚወጡበትን መንገድና አቅጣጫ አንተ አሳያቸው። እግዚአብሔር አምላካችን አሁን ደግሞ በመስጠት ስናመልክህ ይህንን አምልኮ እንድትቀበል ከፍ ከፍ እንድትል በመካከላችን እንድትከብር እንለምንሃለን። በነገር ሁሉ ተመስገን በጌታችን በኢየሱስ ክርስቶስ ስም አሜን። የተመሰገነ ይሁን። አሁን ደግሞ ሶስተኛው ዝማሪያችንና ወደ ቃሉ የሚወስደንን ቁጥር ስምንት ነምበር ኤት ወደ መቅደሱ ስገባ አብረን ስናገኘው ቁመን ዘምራል። ወደ መቅደሱ ስገባ ድምፄ ላሰማ፣ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን፣ ከፍል አድርገው እግዚአብሔርን። አንድ ጊዜ አይደለም ሁለት ጊዜ ጌታ የመከረኝ በግጻጼ እንደ ኔማ ቢሆን እንደ ኃጢአቴ፣ የቁጣ ልጅ ነበር ከፍጥረቴ ዛሬ ግን መክሮኝ ሰሆኛለው በመቅደሱ ውስጥ አዜማለው። ዛሬ ግን መክሮኝ ሰሆኛለው በመቅደሱ ውስጥ አዜማለው። ወደ መቅደሱ ስገባ ድምፄ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ከፍል አድርገው እግዚአብሔርን። አሁን ዞር ብዬ ከኋላ ሳየው መራራውን ሕይወት ዛሬ ጣፈጠው። እንዴት ያለውን ሰው የለወጥከው። አምላኬ እግዚአብሔር ስራ ድንቅ ነው። ህይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ህይወት ባማረ ስፍራ ወድቃለች፣ በአምላኬ ርስቴ ተዋበችልኝ። ወደ መቅደሱ ስገባ ድምፄ ላሰማ በምስጋና፣ በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን፣ ከፍል አድርገው እግዚአብሔርን። አንካሳ ነበርኩ መሄድም አልችል፣ እውርም ነበርኩ ማየትም አልችል። ክርስቶስ የሚባል አንድ ወዳጅ አይቶኝ በእጆቹ ዳሶኝ በድል ፈወሰኝ። እንደሱ ያለ የለኝምና ዛሬም ቆሜያለው በምስጋና እንደሱ ያለ የለኝምና ዛሬም ቆሜያለው በምስጋና ወደ መቅደሱ ስገባ ድምጼ ላሰማ በምስጋና በፍቅሩ ስቦ የመከረኝን በአማረ ስፍራ ያስቀመጠኝን ክፍል አድርገው እግዚአብሔርን። ጌታዬ እግዚአብሔር እረ እኔ ማነኝ ለዚህ ለክብር ህይወት ያጨኸኝ? አይገባኝም ይለኔ አደለም ከሰው ሁሉ ማንሳት ያተኛ ነኝ አንተ ካረከው ምን ላለው ይኸው ለክብር አዜም አለው አንተ ካረከው ምን ላለው ይኸው ለክብር አዜም አለው ወደ መቅደሱ ስገባ ቴላሰማ በምስጋና በፍቅሩ ስቦ የመከረኝን ባማረ ስፍራ ያስቀመጠኝን እግዚአብሔር እግዚአብሔር የተመሰገነ ይሁን። አሁን ደግሞ የእግዚአብሔርን ቃል የምንሰማበት ጊዜ ነው። የዛሬው ትምህርታችን ጠቃሚ መደምደምያ የሚል ቅድም ካነበብ ነው ከመክብ መጽሐፍ ላይ ነው። እግዚአብሔር አምላካችንን እናመሰግናለን። በመጽሐፈ መክብብ ውስጥ ምዕራፍ 12 ላይ ጠቃሚ መደምደሚያ በሚል ርዕስ የተዘጋጀ መልእክት ነው የዛሬው መልእክታችን። መጽሐፈ መክብብ ከመጽሐፈ ምሳሌ ቀጥሎ ያለ መጽሐፍ ነው። ምዕራፍ 12 ላይ ቁጥር 13 12ና 13 ላይ በተለይ 13 ላይ ያለውን ነው የምንመለከተው። ግን መጽሐፉን ጥቂት እናስሰዋለን። አንብላችሁና ቃሉን በእግዚአብሔር እንዲናገረን አጭር ጸሎት እንጸልያለን። ከዛም ቃሉን እንመለከተዋለን። ቁጥር 12 ከዚህም ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጽሐፍትን ማድረግ ፍጻሜ የለውም፣ እጅግን ምርምር ሰውነትን ያደክማል። ብሎ የነገርን ሁሉ ፍጻሜ እንስማ ይህ የሰው ሁለንተናው ነውና፣ እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል። እስኪ እግዚአብሔር እንዲናገረን አጭር ጸሎት እንጸልይ። ቅዱስና የተፈራህ የዘላለም አምላክ በመካከላችን ስላለህ እናመሰግንሃለን። ቅዱስ ቃልህን አንብበናል በቅዱስ ቃልህ መሰረት ልትናገረን የምትወደው እንድትናገረን ሕይወታችንን በቃልህ መሰረት እንድትገነባለን ጊዜውን ላንተ አሳልፈን እንሰጥሃለን። ጌታ መንፈስ ቅዱስ በመካከላችን ተመላለስ። ክብር ሁሉ በዚህ ሁሉ ላንተ ይሁን። በጌታ በኢየሱስ ስም አሜን። ይሄ መጽሐፍ መክብብ በጣም አስደናቂ መጽሐፍ ነው። ሰሞኑን በቤት በተከታታይ እያነበብነው ነው ያለ ነው እና እስከ መጨረሻው አንብቤው እዚህ መጨረሻው ላይ ያለው ቃል ቁጥር 13 ልቤን በጣም የነካው መጽሐፈ መክብብን በአጠቃላይ ማየት በጣም ጥሩ ነው። ግን የምናይበት ጊዜ ሊመጣ ይችላል። ግን ዛሬ አንዳንድ ነጥቦችን ስለ መጽሐፉ እንመለከትና የመልእክቴን ክፍል ያው ስትረስ አድርግበታለሁ። ይሄ መጽሐፍ የተጻፈው ሰለሞን በተባለው የንጉሡ ሰለሞን ነው። ጸሐፊው ንጉሡ ሰለሞን ነው። መጽሐፉ ንጉሡ ሰለሞን ከእግዚአብሔር ጋር አስደናቂ ቁርኝት ያለው ሰው እንደነበረ ያሳያል። በትክክል የእግዚአብሔር መልእክት ነው መጽሐፉ እና አንዳንድ ሰዎች እዚህ በተናገር ያለው መጽሐፉ እዚህ ሶስተኛው ስቴትመንት ላይ ነው። አንዳንድ ሰዎች ይሄ ሰለሞን የጻፋቸው እነዚህን የእግዚአብሔር ቃላት የዕድሜ ውጤቶች ናቸው ወይም ደግሞ እነዚህ በተለይ ምሳሌ፣ መዝሙር፣ መሀሌ የመሀሌ የብዙ ዘመን የሰው ካረጀ በኋላ በሕይወቱ ዘመን ኦብዘርቭ ያደረገውን ነገር የጻፉ ወይም ያስቀመጡ ናቸው ነገሮች ናቸው ነው የሚሉት። ይሄ ውሸት ነው። የእግዚአብሔር ቃል ስለሆነ እግዚአብሔር በዘመንም በልጅነትም በመካከለኛ እድሜም በሰዎች ውስጥ የተናገረው ቃል ነው እንጂ የእድሜ ውጤት አይደለም። የእግዚአብሔር የራሱ መገለጥ ነው እና ይህንን መረዳት በጣም ጥሩ ነው። ብዙ ሊበራል ቴዎሎጂያንስ የሚባሉት እንደዚህ አይነት ነገሮችን በመጽሐፍ ቅዱስ ትምህርት ቤቶች ውስጥ ስለሚያስተምሩ ነው። እና መጽሐፉ የተጻፈው በሂብሩ ማይንድሴት ውስጥ ነው ማለት እግዚአብሔር ለዕብራውያን ለእስራኤላውያን የገለጠላቸው የመገለጥ ውጤት አስተሳሰብ ውስጥ ነው የተጻፈው እና ያንን ወደፊት ምናልባት በሰፊው እንመለከተው ይሆናል። እስራኤላውያን ከዚህ የተነሳ በጣም ብዙ ተጠቅመዋል። ከዚህ ከእግዚአብሔር ቃል ነገሮችን በግርድፉ ሳይሆን በጥልቅ እንዲመለከቱ አድርጓቸዋል። እስራኤላውያን በሄዱበት ቦታ ሁሉ ትልቅ የእውቀት ወይም የሀብት ባለቤቶች እንዲሆኑ ያደረጋቸው ይሄ የሂብሩ ማይንድ ሴት ነው። እግዚአብሔር በእስራኤላውያን ውስጥ ያስቀመጠው የአመለካከት የተለየ አመለካከት ነው እና እኔ ታዲያ እንዲህ ብያለው እዚህ ጋር እንደ እግዚአብሔር ያለ የህይወት አሰልጣኝ ማንም የለም። አሁን ብዙ ሰዎች የህይወት አሰልጣኝ አለምናት ወይም ነከሌ ነከሌ ናቸው ብለው ሊያስቡ ይችላሉ። መልካም ነው እንደ ሐሳባቸው ግን የህይወት አሰልጣኝ እውነተኛ ትክክለኛ የህይወት አሰልጣኝ የጠቃሚ ህይወት የዘላቂ ህይወት አሰልጣኝ እግዚአብሔር ብቻ ነው ስለዚህ ንጉሱ ሰለሞን በእግዚአብሔር መንፈስ አስደናቂ አመራር ብዙ ነገሮችን መርምሯል እና መንፈስ ቅዱስ በሰጠው የመለየት ጥበብ የማስተዋል ጥበብ እነዚህን ነገሮች እግዚአብሔር በሱ በኩል አስተላልፏል መጽሐፈ መክብብ ምን የሚል ሀሳብ አለው መሰላችሁ ከፀሐይ በታች ያለው ነገር በሙሉ ከንቱ ነው። ለሰው ህይወት ጠቃሚውና ዋናው ነገር ከፀሐይ በላይ ያለውን ሀሳብ ማሰብ ነው ማለት እግዚአብሔር ማወቅ ነው የሚል ሀሳብ ነው ያለው እና ይህንን ሀሳብ በደንብ እንመለከተዋለን። ስለዚህ የመጀመሪያው ሀሳቤ የነገር ሁሉ ፍጻሜ መንደርደሪያ የሚለውን ጥቂት ነገሮች ብነግራችሁ ጥሩ ነው። መጽሐፉ የመጀመሪያው ክፍሌ ነው። መጽሐፉ እንዳልኩት ህይወትን በመመርመር መልክ የቀረበ ነው። ህይወት ለመሆኑ ምንድን ነው? በጣም ይገርማቸዋል፣ ስታነቡት መሳቅ ራሱ ምንድን ነው? መሳቅ ምን ማለት እንደሆነ ለማግኘት ፈለግኩኝ፣ ጥረት አደረግኩኝ፣ ተመራመርኩኝ። ህይወት እንዴት ነው? ምን አይነት ህይወት መኖር ነው በምድር ላይ የሚሻለው? በብልጥግና እግዚአብሔርን ያለማወቅ መኖር፣ ሁሉ ነገር ኖሮን ከእግዚአብሔር ውጭ የሆነ ኑሮ መኖር ወይስ ምንም ነገር እንኳን ባይኖረን እግዚአብሔርን አውቆ መኖር፣ እነዚህ እነዚህ አይነት ነገሮች ሲመረመሩት፣ ያላችሁ ሰለሞን ይህን ነገር ለማየት ፈለግኩ እና ሄጄ ሄጄ ሄጄ አይቼ አይቼ ደርሼበት ከንቱ መሆኑን አየሁት። ይህን ነገር ለማወቅ ፈለግኩ፣ እብድነትን እንኳን ለማወቅ ፈለግኩ ይልና የህይወት ምርምርን ሲመለከት ታላችሁ እግዚአብሔር ነው ይሄንን ሰውዬ በዚህ ውስጥ ተስፋ የለም፣ በዚህ ውስጥ ተስፋ የለም። ሂድና እስከ መጨረሻ ድረስ መርምረው፣ እወቀው፣ አግኘው ማንኛውንም ነገር ግን ለሰው ጠቃሚ የሆነ ነገር ምንም ነገር የለም። ይሄንን ነገር ነው እየገለጠ ያለው እና እኔ ታዲያ አንድ ጥያቄ እናንትን ለመጠየቅ እፈልጋለሁ። ይሄ የነገር ሁሉ ፍጻሜ መንደርደሪያ የሚለው የአጠቃላይ የመጽሐፉ አሰሳን ማየት ያስፈልጋል። እውነትን ለማወቅ ፈልጋችሁ ታውቃላችሁ? እውነት ምንድን ነው? እውነትን ማወቅ የምችለው እንዴት ነው? እውነትን አውቄ በእውነት ላይ ርፍ ልል የምችለው መቼ ነው? እንዴት ነው? እውቅ እውነትን የማቀው የሚል ጥያቄ ጠይቃችሁ እንደሆነ አላውቅም። ግን ይህም መጠየቅ በጣም አስፈላጊ ነው። ንጉሡ ሰለሞን እውነት የመፈለግ ጥያቄ ልቡ እንደነበረው እውነት የት እንደሚገኝ የት እንደማይገኝ እግዚአብሔር እያሳየው ለእኛ እየገለጠልን ያለው ግን እኔ ይህንን በተመለከተ እውነትን ለማወቅ በዓለም ላይ በጣም ብዙ ጥረቶች ተደርገዋል። በፍልስፍናው ዓለም እና ሁለት የፍልስፍና አባባሎችን ባሳያችሁ ጥሩ ነው። አንደኛው ኢምፔሪሲዝም የተባለ ፍልስፍና አለ። የፍልስፍና እውነትን ለማወቅ በኢምፔሪሲዝም ነው የምናውቀው ብለው ሰዎች ይሄ አንዱ አንዱ የእውነት ማወቂያ መንገድ ነው የሚባለው ነው እና ምን ማለት ነው? ነገሮችን ማወቅ የምንችለው በስሜት አካሎቻችን በመጠቀም ነው። በመንካት በመቅመስ፣ አምስቱን የስሜት ሀዋሶች ታውቃላችሁ። መንካት፣ መቅመስ፣ እና መስማት ማየት እና በምላስ መቅመስ እነዚህ አምስቱ እና በነዚህ መንገድ ነው እውነትን ማወቅ የምንችለው የሚል በመዳሰስ በፊዚካል በሆነ ነገር የነካኑን፣ ያየኑን፣ የሰማኑን፣ የዳሰስኑን ወይም ደግሞ የቀመስኑን እናውቃለን የሚል አመለካከት አለ በምናደርገው ነገር ልክ ይሄ መጽሐፍ ይህንን ይናገራል እኔ ይህንን አድርጌ ይህንን ለማወቅ ፈለግኩ ደስታ በጣም ጥሩ ነገር ነው ብዬ ለመደሰት ማአት ነገር አድረግኩ ብር በብር ወርቅ በወርቅ እና ትልልቅ ግንቦች ኮንስትራክሽኖች አካሄጄ ነበር ግን እዛ ውስጥ ምንም እውነትን ለማወቅ አልቻልኩም ነው የሚለው ሁለተኛው ራሽናሊዝም ነው ራሽናሊዝም የሚባለው ነገር ይሄ ከኢቮሉሽን ሀሳብ ጋር የመጣ ነው። ብዙ ራሽናሊስቶች ነን የሚሉ በአይምሮ አይምሯችን የሚያስበው ነገር በአይምሮ የምናስበው የምናሰላስለው፣ እና በኦብዘርቬሽን አሁን ይሄ ሳይንቲፊክ ምርመራዎች የሚባሉ ፕሪንሲፕሎችን በመጠቀም በአይምሯችን በመጠቀም አንድን ነገር እስከ ስረ መሰረቱ ድረስ እናውቃለን እውነትም በዚህ መሰረት ነው የምናውቀው የሚሉ አሉ። ይሄ የኢቮሉሽነሪ አመለካከት የሴኩላሪዝም፣ ሁማኒዝም፣ ኖስቲሲዝም ምናምን የሚባሉ ነገሮች በሙሉ እዚህ ውስጥ ነው ያሉት እና መጽሐፉ ምንድን ነው የሚለው በኢምፔሪሲዝም ውስጥም ሄደን እውነትን ማወቅ አንችልም። በራሽናሊዝም መንገድ ሄደን ክህደት እንጂ እውነትን ማወቅ አንችልም። እውነት ሊታወቅ የሚችለው ራሱ እግዚአብሔርም እግዚአብሔር እውነትን ለሰዎች በመንፈስ ቅዱስ አማካኝነት ሲገልጥ ብቻ ነው ው አሁን የመጽሐፉ አስተምህሮ ይሄ ነው እውነት የሚታወቀው በሰዎች ፍልስፍና ወይም በሰዎች ልዩ ልዩ ጥረት ሳይሆን እግዚአብሔር እውነትን ሲገልጥ በመንፈስ ቅዱስ ብቻ ነው ሰዎች እውነትን የሚያውቁት በስሜት አይታወቅም እግዚአብሔር በመንፈስ ቅዱስ እውነትን ሲገልጥ ብቻ ነው ስለዚህ እዚህ ላይ እነዚህ ሁለቱ ነገሮች የእውነት ማወቂያ መንገዶች ሊሆኑ አይችሉም የእግዚአብሔር መገለጥ ብቻ ነው የእውነት ማወቂያ መንገድ። ስለዚህ ከፀሐይ በታች አስር አቅጣጫ ያላቸው ከንቱ ነገሮችን ብሎ ሰለሞን ያስቀምጣል። አሁን እዚህ መጨረሻ መስመር ላይ ያለው የሰው ጥበብ ከንቱ ነው። አንደኛው የሰው ድካም በልፋት አገኛለሁ የሚለው ነገር ከንቱ ነው። ከእግዚአብሔር ውጭ የሆነ የሰው አላማ ከንቱ ነው። የሰው ግጭት ጥል ጥል፣ ግጭት፣ መፋጨት፣ መጠላላት እነዚህ የመሳሰሉ ነገሮች ከንቶች ናቸው። የሰው ክፋት ከንቱ ነው። ሰው ለዝና፣ ለራስ ክብር የሚያደርገው ነገር ከንቱ ነው። ስግብግብነት የሰው ከንቱ ነው። የሰው ምኞት፣ ቁሳዊ ነገር ለማከማቸት የሚያደርገው ምኞት ከንቱ ነው። የሰው ደካማነት ፊዚካሊም እንኳን ከንቱ ነው። የሰው ክብር ሁሉም ከንቱ ነው። አስር አቅጣጫ ያላቸውን ከንቱነት መጽሐፉ ያሳያል። ስለዚህ ይህንን ይናገርና የሰው ትልቁ ተስፋ ታዲያ ምንድን ነው? የሰው ትልቁ ተስፋ የሰው ትልቁ ተስፋ ከፀሐይ በታች ሆነ ከፀሐይ በላይ በእግዚአብሔር ብቻ መታመን ነው። በእግዚአብሔር ብቻ የታመነ እግዚአብሔርን ተስፋ የሚያደርግ ሰው በነገር ሁሉ በእግዚአብሔር መገለጥና ኃይል ሊደገፍ ሊሰበሰብ፣ ደግሞም ሊባረክ የመጨረሻውም ሊያምርለት ይችላል የሚል መደምደሚያ ነው። ግን ወደዛ ወደ መጨረሻው መደምደሚያ እመጣለሁ። አሁን የሚቀጥለው ስላይዴ ላይ የመጽሐፉን ስብከት ጥቂት ነገሮች ብነግራችሁ ጥሩ ነው። መጽሐፉ ይሄ የመክብብ መጽሐፍ የስብከት መጽሐፍ ነው። አክቹዋሊ መክብብ ተብሎ በአማርኛ የተተረጎመው ሰባኪ የሚል ቃል ነው። በሂብሩ ያለው የመጽሐፉ ስም እንደዛ ነው። ምዕራፍ አንድ ቁጥር አንድ ላይ ስትመጡ በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል ብሎ ቁጥር ሁለት ሰባኪው ብሎ ይጀምራል። ቁጥር 14 ላይ ስትመጡ ከፀሐይ በታች የተሰራውን ስራ ሁሉ አየሁ እነሆም ሁሉ ከንቱ ነው፣ ነፋስንም እንደመከተል ነው ብሎ ሰባኪው የሚናገረውን ነገር ይናገርና ምዕራፍ 12 ላይ ስትመጡ አሁን የመጽሐፉን አጠቃላይ እይታ ነው እንድታዩ የምፈልገው። ምዕራፍ 12 ቁጥር 8 ላይ ስትመጡ ሰባኪው ከንቱ ከንቱ፣ ሁሉ ከንቱ ነው ይላል ይላል። አሁን የተጀመረው በሰባኪው ስም ነው የተደመደመው በሰባኪው ስም ነው። ስለዚህ መጽሐፉ የተቀነበበው ልበል በሰባኪ ነው። የሰባኪ መጽሐፍ ነው የስብከት መጽሐፍ ነው። እና በመጽሐፍ ውስጥ መጽሐፉን ብታጠኑ አራት ስብከቶች አሉ። እዚህ እያንዳንዳቸውን ዘርዝሬያቸዋለሁ። አንደኛው ከምዕራፍ 2 ቁጥር 24 እስከ ምዕራፍ 3 ቁጥር 15 ድረስ የሚሄድ ነው። አንድ ስብከት ነው። ከእግዚአብሔር ጋር የመኖር ዓላማ ምንድን ነው? ሰው ከእግዚአብሔር ጋር መኖር አለበት። ከእግዚአብሔር ጋር መኖር ዓላማው ምንድን ነው የሚለውን ሀሳብ በደንብ የሚያብራራ ነው። ሁለተኛው ስብከት ከምዕራፍ 3 16 እስከ ቁጥር 5 20 ድረስ የሄደ ነው። የእግዚአብሔር አምልኮ እንዴት ነው እግዚአብሔርን ልናመልከው የምንችለው? እግዚአብሔር አምላክ ነው። እኛ ለአምላክነቱ የሚገባውን አምልኮ እንሰጣለን። በእግዚአብሔር ፊት አምልኮ የሚባሉ የሚባለው ነገር ምን ያካትታል? ጸሎትን፣ አብሮ መዘመርን፣ የጉባኤ ዝማሬ፣ ቀጥሎ ደግሞ ልክ እዚህ እንደምናደርገው ቀጥሎ መስጠትን፣ ቀጥሎ ስብከትን እንዲሁም ደግሞ ዝማሬን የሚያካትት ነው። እነዚህ ኤሌመንቶች ያሉበት ነው። እና ይሄ እንዴት ነው መደረግ ያለበት? እግዚአብሔር ፊት ለአምልኮ ስንቀርብ ምን አይነት አስተያየት፣ አለባበስ፣ አካሄድ ኖሮን ነው የምንቀርበው? እና የእግዚአብሔር ስጦታ ደግሞ ምንድን ነው የሚሉትን ነገሮች በሙሉ የዳሰሰ ነው ሁለተኛው ስብከት። ሶስተኛው ከምዕራፍ ስድስት ቁጥር አንድ እስከ 8:13 ይሄዳል እና ምን ምን የሚል ሀሳብ አለው? እግዚአብሔርን ማወቅ እግዚአብሔርን ማወቅ አስፈላጊ ነው። እግዚአብሔርን ስለማወቅ ይናገራል። አራተኛውና የመጨረሻው ስብከት ምዕራፍ 8 ቁጥር 14 እስከ ምዕራፍ 12 ቁጥር 8 ድረስ የሚሄድ ነው። ቅድም የሰባኪው ብሎ ቁጥር 8 ላይ የደመደመበት ቃል ነው። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል ብሎ አራተኛውን ስብከት ደምድሟል እና ምን የሚል ርዕስ አለው። እግዚአብሔርን አስብ፣ እግዚአብሔርን አስታውስ እግዚአብሔርን ከልብህ፣ ከሀሳብህ፣ ከመንፈስህ፣ ከነፍስህ አታጥፋው የሚል ሀሳብ አለው። እነዚህ እነዚህ ነገሮች የያዘ ስብከት ነው። ግን እኔ ይህንን የመጽሐፉን ስብከት በዳሰሳ መልክ እንደዚህ ስነግራችሁ በመጽሐፍ ውስጥ ጎልተው የታዩ ነገሮችን ማሰብ በጣም ጥሩ ነው። አሁን ኢንከረጅ ላደርጋችሁ የምፈልገው መጽሐፈ መክብብን ቤታችሁ አንዴ ሁለቴ እንድታነቡት ነው እና በጣም አስደናቂ መጽሐፍ ሆኖ አግኝቸዋለሁ። በተለይ አሁን ኢትዮጵያ ውስጥ ያለውን ነገር ሳስብ፣ እዚህ እስራኤል አካባቢ ያለውን ነገር ሳስብ፣ እዚህ አሜሪካ ያለውን ነገር እና በየቸርቹም ያለውን ነገር ሳስብ ይሄ በጣም አስደናቂ መልስ የሚሰጥ መጽሐፍ ሆኖ አግኝቸዋለሁ። ስለዚህ በመጽሐፍ ውስጥ ጎልተው የሚታዩ ነገሮች አንዳንድ ነገሮችን ብጠቅስላችሁ ጥሩ ነው። የመጀመሪያው ከንቱ የሚለው ቃል ነው። ከንቱ የሚለው ቃል ስንት ጊዜ እንደተጠቀሰ ታውቃላችሁ? ሰላሳ ዘጠኝ ጊዜ ተጠቅሷል፣ መጽሐፍ ውስጥ ከንቱ የሚለው ቃል እና በጣም ትኩረት የተሰጠው ቃል ነው። ከፀሐይ በታች ሁሉ ነገር ከንቱ ነው። ቅድም አስር አቅጣጫ ከንቱነትን ጠቅሷል ብያችኋለሁ። የሰው ድካሙ ልፋቱ ጥረቱ ላፉ ነው ከንቱ ነው ይላል ሰው በዓይኑ ያህል ግን ነፍሱ አትጠግብም ይላል። ማንኛውንም ነገር የሚያደርገው ነገር እና ይሄው ከንቱ ነው። ሰው የሚደክምበት ነገር ሁሉ ከንቱ ነው። እዚህ ጊዜያዊ ነው የሚለው ለሕይወቱ፣ ለነፍሱ፣ ለመንፈሱ፣ ለዘላለማዊነቱ የሚሰጠው አስተዋጽኦ ምንም የለም የሚል ነው። ከፀሐይ በታች የሚለው ቃል ደግሞ 29 ጊዜ ተጠቅሷል። በጣም የሚገርም ነው። ከፀሐይ በታች ያለው ነገር እግዚአብሔር የሚለው ቃል የአምላካችን ስም አርባ ጊዜ ተጠቅሷል። ግን በጣም የሚገርመው ምዕራፍ ሶስት ላይ ስትመጡ ምዕራፍ ሶስት ላይ ይሄ እንደውም ኢትዮጵያ ውስጥ ማህሙድ አህሙድ ነው ዘፈን ዘፍኖበታል። ይሄንን ታስታውሱ እንደሆነ ለሁሉ ዘመን አለው ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው ለሁሉም ጊዜውን ይጠብቅለታል የሚል ዘፈን ድሮ አስታውሳለሁ። ስለዚህ ሃያ ስምንት ጊዜ ለሁሉ ነገር ጊዜ አለው እግዚአብሔር ለሁሉ ነገር ጊዜ የመደበን አምላክ እንደሆነ ታያላችሁ። መጽሐፍ ቅዱስ መቼም ወጥ ነው። አሁን ሐዋርያ ሥራ ምዕራፍ 17 ላይ ስትመጡ ሰዎች አሁን እኔና እናንተ ኢንዲያናፖሊስ ለነበርንበት ጊዜ ላለንበት ጊዜ በእግዚአብሔር ያልታወቀ ዝም ብሎ በዘፈቀድ የሆነ ሊመስለን ይችላል። ወይ ከሌና ከሌን ስለምናውቅ እነ ከሌ ፎርም ስለሞሉ ልንል እንችል ይሆናል። የእግዚአብሔር ፈቃድ ነው። ለሰው ልጆች የሚኖሩበትን ቦታ እና ጊዜ ማን መደበላቸው? እግዚአብሔር መደበላቸው ብሎ እግዚአብሔር ይናገራል። አንዳንዱን ነገር ስታስቡ ካይምሮ በላይ ነው። አሁን እኔ ከተወለድኩበት አካባቢ ያሉ የማውቃቸው ሰዎች አሉ። እኔ እዚህ መሆኔን ሳስበው ይገርመኛል። ይሄ የማን ስራ ነው? የእግዚአብሔር ስራ ነው። ለሰዎች ሁሉ የሚኖሩበትን ዘመን፣ ስፍራ፣ ዳርቻ እግዚአብሔር መድቦላቸዋል ብሎ ይናገራል። የተመደበልን ነገር ሆኖ ነው። ስለዚህ ለሁሉም ጊዜ አለው። ለሁሉም ጊዜ አለው፣ ሀያ ስምንት ለሁሉም ጊዜ አለው የሚሉትን ነገሮች ብታነባቸው ምዕራፍ ሶስት ላይ ትደነቃላችሁ። ታዲያ ሁለት ነገሮችን አጠቃላይ መጽሐፉ ሁለት ነገሮችን ያሳያል። አንደኛ እዚህ የጻፍኩት ነገር ነው። እዚኛው እንትኑ ስላልበቃ ማስታወሻዬ ላይ ነው ያለው። በምድር ውስጥ ከእግዚአብሔር ውጭ ለሆነ የሆነ ማንኛውም ነገር ከንቱ። ተመልከቱ። በምድር ውስጥ ከእግዚአብሔር ውጭ የሆነ ከፈቃዱ ውጭ ከቃሉ ውጭ ከእግዚአብሔር ዓላማ፣ እቅድ፣ መርሆ ውጪ የሆነ ማንኛውም ነገር ከንቱ ነው። ሁለተኛ በምድርም በሰማይም የሚጸናው የእግዚአብሔር ስራ ብቻ ነው የሚል ሀሳብ ነው ያለው። ስለዚህ ለሰው ሕይወት ትክክለኛ ግምትና ዋጋ ሰጪ እግዚአብሔር ብቻ ነው። ለሰው ሕይወት ለእያንዳንዳችን ሕይወት ትክክለኛ ግምት ትክክለኛ ዋጋ የሚሰጥ አምላካችን እግዚአብሔር ብቻ ነው። እነዚህ እነዚህ ነገሮች ከዚህ መጽሐፍ ውስጥ መመልከትና ማስተዋል ትችላላችሁ። ስለዚህ ወደ የሚቀጥለው ፖይንቴ ስመጣ የነገሩን ፍጻሜ እንስማ የሚለው ጋር መጣሉ እንግዲህ ቁጥር 13 ላይ ስትመጡ ምዕራፍ 12 የመጨረሻው የመጨረሻዎቹ ሁለት ቁጥሮች ላይ የነገሩን ሁሉ ፍጻሜ እንስማ ብሎ ይናገራል። የነገሩን ፍጻሜ እንስማ። ሰባኪው እየሰበከ ያለ ሰው ነው። አሁን ሲደመድም ምንድን ያለው? የነገሩን ሁሉ ፍጻሜ እንስማ። የነገሩን መደምደሚያ እንስማ። አንድ ያላለው ነገር አለ። የነገሩን መደምደሚያ ወይም ፍጻሜ ስሙ አይደለም ያለው። ምንድን ያለው? እንስማ። እኔም ራሴ እናንተም እኛም ሁላችንም እንስማ። ይሄ አንድ አቅጣጫ ያለው ነገር አይደለም። እኔም እናንተም መስማት አለብን እና ከአራቱ ስብከቶች በኋላ የተናገረው ነገር ነው ይሄ። እና ግን እኔ እነዚህን እንስማ የሚለውን ለመናገር ስመጣ አንድ ሁለት ቅድመ ነገሮችን እንድናይ እፈልጋለሁ። ሃና ለብ ያለው ወደ ሶስተኛው እመጣለሁ። ይሄ ሰባኪው ማንነትና ስራውን ሀ ገልጧል ቁጥር 11 ዘጠኝ ላይ ስትመጡ ሰባኪውም ብሎ ጥቂት ስለ ሰባኪ ህይወት እንድታውቁ ፈንጠቅ ያደረገው ነገር አለ ሰባኪው ምን አይነት ሰው ነው ይላል ጠቢብ ስለሆነ ጠቢብ ነው ይላል ይሄ ሰባኪው ጠቢብ ሰው ነው ይሄ ሰለሞን ነው ይሄንን መጽሐፍ የጻፈው ግን ማንኛውም ሰባኪ እንደዚህ ነው መሆን ያለበት ሰባኪው ምንድን ነው ጠቢብ ነው ማለት እግዚአብሔር የጠራው እግዚአብሔር ያስተማረው እግዚአብሔር ያሰለጠነው እግዚአብሔርን የሚፈራ ሰው ነው ሰባኪ መሆን ያለበት። ብዙ ሰባኪዎች አሉ። እግዚአብሔርን የማያውቁ ሰባኪዎች አሉ። ስለ እግዚአብሔር ግድ የሌላቸው ሰባኪዎች አሉ። ስለ ጩኸት ብቻ የእግዚአብሔር ቃል እንዲከበር እንዲፈራ ጉዳያቸው አይደለም ገንዘብ እስከተሰበሰበ ድረስ ይሄኛው ግን ጠቢብ ነው ሰባኪው ምንድነው አለ ጠቢብ ስለሆነ እግዚአብሔርን ጠቢብ የሚባሉ ሰዎች መጽሐፍ ቅዱስ ላይ ሁለት አይነት ጥበቦች አሉ ከዚህ በፊት ተናግሬያለሁ ታውቃላችሁ ያዕቆብ መልእክት ላይ ሰማያዊ ጥበብ አለች ይልና ምድራዊ ደግሞ ጥበብ አለች ይላል ሰማያዊዋ ጥበብ ይቅርታ አድራጊ ንጹህ እና እግዚአብሔርን የምትፈራ አይነት ጥበብ ናት። የእግዚአብሔር ጥበብ የምድር ጥበብ አጋንንታዊ ጥል፣ ክርክር፣ ጭቅጭቅ ያለበት ነው ብሎ ይናገራል። ይሄኛው ሰውዬ ከምድራዊ ጥበብ የበለጠ የተለየ ሰው ነው። ምክንያቱም በማን የተጠራ ማንን የሚያውቅ ስለሆነ እግዚአብሔርን የሚያውቅ ስለሆነ፣ መጽሐፍ ቅዱስ ደጋግሞ ደጋግሞ ምን ይላል እግዚአብሔርን መፍራት የምን መጀመሪያ ነው ይላል የጥበብ መጀመሪያ ነው። ስለዚህ ይህ ሰውዬ እግዚአብሔርን የሚፈራ በእግዚአብሔር የተጠራ እግዚአብሔርን የሚያውቅ እና በእግዚአብሔር ኃይል እና ስጦታ መሰረት ጠቢብ የሆነ ሰው ነው። ሰባኪው ጠቢብ ነው። ይህንን በተመለከተ ሙሉ የስብከት ምን ሰዎች እንዴት ማዘጋጀት አለባቸው የሚል ድሮ ስልጠና ሰጥችበታለሁ። በዚህ ቁጥር ላይ ተመስርተው ግን ሰባኪው የሚሰራው ስራ ምንድን ነው? ተመልከቱ። ምን ይላል? ቁጥር ዘጠኝ ለህዝቡ እውቀትን አስተማረ። ጠባቢው ሰባኪው ጠቢብ ስለሆነ ለህዝቡ እውቀትን አስተማረ። ይሄ ሰባኪ አስተማሪ ነው። እውቀትን ማስተማር ኃላፊነቱና ጥሪው ነው። በእርግጥ እኔ እዚህ እስላይዴ ላይ ምን ብያለሁ? እውቀትን ለህዝቡ ለማስተማር አንድ ሰባኪ አውቆ መገኘት አለበት። ስብከቱን የሚዘጋጀው እዚህ በር ላይ ከመጣ በኋላ አይደለም ከሳምንት ከአስራ አምስት ቀን ከወር ከአመት በፊት ነው አንዳንድ ስብከቶች የሚዘጋጁት። አንዳንድ ስብከቶች ምናልባት አምስት ዓመት አስር ዓመት ሁሉ ሊፈጁ ይችላሉ በሰባኪው አይምሮ ውስጥ ቁጭ ብለው በስብከት መልክ ወጥተው እስከሚሰበኩ ድረስ። ስለዚህ እውቀትን የሚያስተምር ሰው ነው። ግን እውቀትን ለማስተማር ማወቅ አለበት። አውቆ መገኘት አለበት። ተመልከቱ፣ ለሕዝቡ እውቀትን አስተማረ። ሕዝብ ሰብስቦ ዝም ብሎ አደናግሮ ወይም ደግሞ አምታቶ ጊዜ ፈጅቶ የሚሄድ ሰው አይደለም ሰባኪው ሰባኪው ምናልባት ጊዜ ያስፈልገው ይሆናል፣ የሚፈልገውን ነገር ለመናገር ግን ዝም ብሎ ጊዜ የሚያጠፋ ሰው፣ የሕዝብ ጊዜ የሚያጠፋ ሰው አይደለም። እዚህ ቁጭ ብለው ሰዎች ክቡር ጊዜያቸውን ሰጥተው ከመጡ የሆነ ነገር አግኝተው መሄድ አለባቸው። አንድ ጊዜ አዲስ አበባ ሄጄ እዚህ ኖርዝ ካሮላይና አማቀው አንድ ፓስተር አለ። አዲስ አበባ እኔ ጠዋት የማገለግልበት ቸርች ነበር። እሱ እዛ መጥቷል እና የት ቸርች ከአባቱ ጋር ተገናኝቶ የሆነ ቸርች ሄዷል እና ምናልባት ተናግሬው ይሆናል ከዚህ በፊት እና ፕሮግራሙ ተጀምሮ ሞቅ ያለ ሞቅ ያለ ጣራ የሚነካ ያህል ጩኸትና በቃ እንደዚህ ማሸብሸብ ሁሉ ነበረ። ከዛ ዘማሪዎቹ ያው ሰው ረገብ ካለ በኋላ የፓስተሩ ጊዜ ነው፣ ወጥቶ መስበክ አለበት እና ወጥቶ ሊሰብክ ሲል አልተዘጋጀም፣ ምንም ነገር የለውም እና ሸውዶ ማለፍ የሚችልበት ብዙ መንገድ አለው። ስለዚህ አሁን ማዘመር ቀጠለ፣ ራሱ ደግሞ ማዘመር ቀጥሎ ምናለ ይሄ ነገር እንዴት ነው እያለ አሁንም ቀጠለ ይሄ ነገር እንዴት ነው እያለ ቀጠለ ይሄ ነገር እንዴት ነው እያለ በቃ እሱ ራሱ እያዘመረ ሰዓቱ አለቀ እና ዛሬ ምን ማለቱ ነው እሱ መንፈስ ቅዱስ የመራኝ እንደዚህ ማድረግ ነው ይሄ ስህተት ነው ወንጀል ነው ኃጢአት ነው ግፍ ነው በእግዚአብሔር ህዝብ ላይ ምክንያቱም የእግዚአብሔር ህዝብ እዚህ ለመማር ለማወቅ ነው የሚመጣው ሰባኪው እውቀትን የሚያስተምር ሰው ነው አውቆ መገኘት ተዘጋጅቶም መገኘት አለበት እና እንዳውም ምን ይላል እዚህ ላይ ስትመለከቱ፣ እሱም ብዙ ምሳሌዎችን መረመረና ፈላለገ፣ አስማማ ይላል። ምሳሌ መሰጠት አለበት ለህዝቡ ትምህርቱን እንዲገባቸው ለማድረግ እና ብዙ ምሳሌ መረመረ፣ ፈለገ። ምሳሌዎችን የመረመራቸውን የፈለጋቸውን አስማምቶ ከትምህርቱ ጋር አዋህዶ ለህዝቡ ያቀርባል። ይሄ ስራውና ኃላፊነቱ ነው። እና ሰባኪው ይልና፣ ቁጥር አስር ላይ ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ። ታያላችሁ፣ ፈላለገ፣ አስማማ፣ መረመረ ደግሞ ያማረውን በቅን የተጻፈውን እውነተኛውን ቃል መርምሮ፣ የእግዚአብሔርን ቃል የሰውን ቃል አይደለም። እዚህ ማስተማር አለበት የእግዚአብሔርን ቃል፣ ያማረውን በቅን የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ ይሄንን ይሄ ይሄ አይነት ሰው ነው። የሰባኪ ክራይቴሪያ የሚለውን ነገር መጽሐፍ ቅዱስ በግልጥ ነው ያስቀመጠው። ይሄ አይነት ሰው ነው ሰባኪ ብዙ ምሳሌዎች። መመርመር፣ መፈለግ፣ ማስማማት አለበት ያማረውን በቅን የተጻፈውን የእግዚአብሔርን ቃል እውነተኛውን ቃል መርምሮ ከውሸተኛው ቃል ለይቶ በእግዚአብሔር ቃል ላይ የተመሰረተ። ምክንያቱም ብዙ ነገር ማስተማር ይቻላል፣ እዚህ ከእግዚአብሔር ቃል ውጭ ይቻላል በጣም ብዙ ሰዎችም እንዲሰበሰቡ ማድረግ ይቻላል። የተለያዩ ነገሮችን መናገር ያ ግን አይጠቅምም፣ አይጠቅምም የእግዚአብሔር ቃል ላይ ያልተመሰረተ ስለሆነ። ስለዚህ ይሄ ሰባኪ እንደዚህ አይነት ስራ ያለው ሰው እንደሆነ ማሰብ እንድናስብ ያደርግና ሶስተኛው ነጥቤ እዚህኛው ላይ የእኛ ድርሻ ከሰባኪው ጭምር የሚለውን ከመናገሩ በፊት የሰባኪውን ቃል የጠቢብ ቃል ብሎ ምን አይነት እንደሆነ ሲናገር ታያላችሁ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው። በጣም ጥልቅ እውነተኛ ውጤት የሚያመጡ ሰውን ከአምላክ ጋር የሚያጣብቁ ቃሎች ናቸው። የጠበቡ ቃል የእግዚአብሔር ቃል የሚለውን ሀሳብ ይናገርና በተለይ ይሄ ልጄ ሆይ ለሚለው ምሳሌ ላይ የተጻፈውን አይነት አጻጻፍን ተመልክቶ የሰለሞን የዛ የምሳሌ መጽሐፍ አጻጻፍ ዘይቤ ነው። ከዚህ ሁሉ በላይ ልጄ ሆይ ተግሳጽን ስማ ብሎ ተግሳጽን መስማት እጅግ በጣም አስፈላጊ እንደሆነ ተናግሮ ነው አሁን የነገሮችን መደምደሚያ እንስማ ወደሚለው የመጣው ምዕራፍ 12 ቁጥር 13 የነገሮችን መደምደሚያ እንስማ ሰባኪውም እኔና እናንተም እኛ ሁላችንም እኔም አሁን እዚህ የምናገረው ሰዎች ትልቁ ትኩረት እዚ ጋ ያለው መስማት አለብን የሚል ነው። እንስማ የምንድነው ኮሆርቶቲቭ የሚባል የግራመር ቋንቋ ነው። ሁላችንም ይህንን ነገር እናድርግ ወደሚል ነገር የሚገፋ ሀሳብ ነው። የነገሩም መደምደሚያ እንስማ፣ መስማት አለብን። መስማት ስሙ፣ እንስማ የሚለው ቃል ሰሚ ጆሮ፣ ሰሚ ህሊና፣ ሰሚ ህይወት እንዲኖረን የሚያደርግ ነው። እግዚአብሔር በቃሉ ላይ ቃሉን እንድንሰማ ደጋግሞ ደጋግሞ ደጋግሞ ተናግሯል። እዚህ እንዳውም የተናገርኩበት ያስቀመጥኩት አንድ ጥቅስ አለ ዘዳግም ምዕራፍ አራት ላይ እግዚአብሔር የዘዳግም መጽሐፍ የስብከት መጽሐፍ ነው። ልክ እንደዚህ እንደ መጽሐፈ መክብብ ሙሴ ሶስት ስብከቶችን ዘዳግም መጽሐፍ ላይ አቅርቧል። የመጀመሪያው ጋ ሲናገር እስራኤል ሆይ ስማ ብሎ ነው የተናገረው። ይሄ በእስራኤሎች ዘንድ የታወቀ ነው። በአይሁዶች ዘንድ ሼማ እስራኤል ተብሎ የሚታወቅ ቃል ነው። እስራኤል ሆይ ስማ፣ ስማ፣ ስማ፣ ስሙ፣ እንስማ የሚል መልእክት አለ። እግዚአብሔር ቃሉን ይናገራል። መስማት አለብን። ግን ይሄ እግዚአብሔር ቃሉን ሲናገር መስማት የሚጠይቃቸው ነገሮች እንዳሉ ማሰብ ጥሩ ነው። እኔ አሁን መስማት የሚጠይቃቸው ነገሮች ብዬ መስማት የሚጠይቃቸው ነገሮች አሉ። ከዚህ በፊት መስማት የሚባለው ነገር ኢፌክቲቭ መስማት አስር ነገሮች ያካትታል ብዬ ከዚህ በፊት ተናግሬ አውቃለሁ። መስማት የሚጠይቃቸው ነገሮች አሉ። ማስተዋል ይጠይቃል መስማት አሁን ሰዎች እዚህ ከተቀመጥንበት ጊዜ ጀምሮ ልክ ሁለት ሰዓት ተኩል ነው የመጣኑ። ኒርሊ አንድ ሰዓት ሊሆነን ነው አሁን። እና ዝማሬ ዘምረናል፣ እየዘመር ሰምተናል፣ ቃል ሲነበብ ሰምተናል። አሁን ስብከት እየሰማን ማስታወቂያ ሰምተናል። አሁን ስብከት እየሰማን ነው ሰዎች ጊዜያቸውን ሰጥተው አንድ ቦታ ላይ ካሉ እኔ እንደዚህ የሚል አመለካከት አለኝ። አንድ ቦታ ላይ ጊዜያቸውን ሰጥተው ካሉ ማድረግ ያለባቸው ነገር መስማት። ጊዜያቸውን ሰጥተዋላ፣ አካላቸው እዚህ ቁጭ ብለዋላ። ስለዚህ መስማት ጊዜያቸውን በአግባቡ ለመጠቀም የሚጠቅማቸው ነገር ነው። ስለዚህ መስማት የሚጠይቃቸው ነገሮች አሉ። ማስተዋል ይጠይቃል። የሚሰማው ነገር ምንድን ነው የሚለውም በጥንቃቄ መከታተልን ይጠይቃል በጥንቃቄ በትጋት ልብ ለማለት በሕይወት ለመተርጎም በሕይወት ለመኖር የሚጠቅመንን ነገር እንድንይዝ በልባችን ወስነን መስማት አለብን። ምንድን ነው ፓስተር ኃይለ ልዑል ዛሬ የተናገረው? ምንድን ነው ዋና ሀሳቡ? የት መጽሐፍ ላይ ነው ትኩረት አድርጎ የነበረው? ምን ምን ነጥቦችን አንስቷል? እግዚአብሔር እንደዚህ አይነት ነገሮችን በህይወታችን እንድንይዝ ይፈልጋል። አሁን ቅድም ብያቸዋለሁ። መጽሐፈ መክበብ አራት ስብከቶችን አስቀምጦልናል እና አሁን ሲደመድም ነው እንግዲህ ምንናደርግ እንስማ፣ እንስማ። ቁጥር 13 ተመልከቱ። የነገሩን ሁሉ ፍጻሜ እንስማ መስማት አለብን። ተነግሯል። ተሰብኳል። እኔ አሁን በኢትዮጵያም ሆነ የትኛውም የክርስቲያን ፕሮቴስታንቱ በተሰበሰበበት ቦታ ያለው ችግር በጣም ብዙ ችግር እምለው የመስማት ችግር ነው። ሰምቶ ከህይወት ጋራ የማገናዘብ ችግር ነው። ትምህርት ጠፍቷል፣ አልጠፋም። እውነት ተደብቋል፣ አልተደበቀም። ግን ሰው ሰምቶ ማስተዋል አለመቻሉ የሰዎች ሁሉ ችግር ነው። ስለዚህ ሰባኪው ይህንን ያውቃል የነገሩን ሁሉ ፍጻሜ እንስማ። እንስማ፣ መስማት በጣም ጠቃሚ ነው። ምክንያቱም ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 7 ላይ ታስታውሳላችሁ። ማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6 እና ምዕራፍ 7 የተራራው ስብከት የሚባል ክፍል ነው። በጣም አስደናቂ ስብከት ነው። ጌታ ኢየሱስ ቁጭ ብሎ ብዙ ሺህ ሰዎች ተሰብስበው ነው ይሰብክ የነበረው። እና መጨረሻ ሲያጠቃልል ምንድነው ያለው? ይሄን ቃሌን ሰምቶ የሚያደርገው ሰው ይሄንን ይመስላል። በምን ምሳሌ መስለዋለሁ? አለ አለ ቃሌን ሰምቶ የሚያደርገው ሰው በድንጋይ ላይ ቤቱን የመሰረተ ሰው ይመስላል። ቃሌን ሰምቶ የማያደርገው ሰው ቢኖር ባሸዋ ላይ ቤቱን የመሰረተ ሰው ይመስላል። ምሳሌ ነው። ቃሌን ሰምቶ የሚያደርገው በአለት ላይ ቤቱን የመሰረተ ሰው ነው የሚመስለው እና ቃሌን ሰምቶ የማያደርገው አሸዋ ላይ ላይ ላዩን የሰራ ሰው ነው። ሁለቱም እኩል አንድ አይነት ችግር አጋጠማቸው። ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ፣ መታው። ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ፣ መታው። ይሄኛው ወደቀ፣ አወዳደቁ ታላቅ ሆነ። ይሄኛው ግን እንዳለጸና። ሰምቶ የሚያደርገው ሰው ይጸናል። የነገሩን መደምደሚያ እንስማ። ምሳሌ ምዕራፍ አንድ ቁጥር 31 ላይ ይሄው ሰለሞን እየተናገረው ነው። እግዚአብሔር በጥበቡ የገለጠለት የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ብሎ ተናግሯል። እግዚአብሔርን የሚሰማ ሰው በጣም የሚገርም ሰው ነው። በእርጋታ ይቀመጣል። አይቁነጠነጥም፣ አይርበተበትም፣ አይጨነቅም። የሚይዘውን የሚለቀውን አያጣም፣ የሚሰማው ሰው፣ እግዚአብሔርን የሚሰማ ሰው በእርጋታ ይቀመጣል። ሰዎች ሊጨነቁ ሊቸገሩ የሚይዙትን የሚለቁትን ሊያጡ ይችላሉ። እግዚአብሔርን የሚሰማ ግን በእርጋታ ይቀመጣል። ምክንያቱም የሱ ሕይወት ያለው ማን ላይ ነው? እግዚአብሔር ላይ ነው። ጠባቂዬ ማን ነው? እግዚአብሔር ነው። እረኛዬ ማን ነው? እግዚአብሔር ነው። የሚያወጣኝ የሚያገባኝ የሚያበለኝ የሚያለብሰኝ የሚያጠጣኝ ማን ነው? እግዚአብሔር ነው። ስለዚህ እኔ አልጨነቅም። ድሮ እኔ ጌታን ስቀበል ይዘመሩ ከነበሩ መዝሙሮች አንዱ አልጨነቅም ለመከራ የሚባል ነበር። ስንቶቻችሁ ታውቁት እንደሆነ አላውቅም። አልጨነቅም ለመከራ አምላክ አለ ከኔ ጋራ። ተረስቷል። ይሄ ምክንያቱም የጭንቀት ዘመን ስለሆነ፣ እንደዛ እንደዛ አይነት መዝሙሮች የሉም። ዛሬ የስሜት መዝሙሮች ናቸው ያሉት። አምላክ ከኔ ጋር አለ የሚል ሰው ሊሆን የሚችለው እግዚአብሔርን የሚሰማ ብቻ ነው። እግዚአብሔርን የሚሰማ የታመነ ነው። የማይነቃነቅ ሕይወት ይኖረዋል። ከመከራም ስጋት ያርፋል። መከራ ሌሎቹን ያሰጋል፣ እግዚአብሔርን የሚሰማ ሰው ግን አይሰጋም። ስለዚህ ወደሚቀጥለው ስላይዴ ላይ ሄድና ዋና ነገር ውስጥ እገባለሁ። የነገሩን ሁሉ ፍጻሜ እንስማ ይልና ይህ የሰው ሁለንተናው ነውና ይላል አገላለጹን መጀመሪያ መስማት እንድናስተውል እፈልጋለሁ ወደ የመጨረሻው ሀሳብ እንስማ ብሎ የነገሩን ፍጻሜ የነገሩን ሁሉ ፍጻሜ እንስማ ብሎ ይሄ የሰው ሁለንተናው ነውና ይላል። ይሄ ጥሩ ትራንስሌትድ አልሆነም። የእንግሊዝኛውን እዚህ ጋር አስቀምጨዋለሁ። ፎር ዚስ ኢዝ ዘ ሆል ዲዩቲ ኦፍ ማን ነው የሚለው ይሄ የሰው አጠቃላይ ተግባሩ ነው። የነገሩን መደምደሚያ የነገሩን ፍጻሜ ንስማ ብሎ፣ ለምንድን ነው የነገሩን ፍጻሜ መስማት ያለብን? አራት ስብከቶች ይሰምተናል ሰምተናል፣ አሁን መደምደሚያው ላይ ምንቸገረን ምናምን የሚለውን ነገር ለማሰብ ሰዎች እንዳያስቡ፣ ይሄ የሰው አጠቃላይ ተግባሩ ይሄ ነው ብሎ ነው የተናገረው። ሰው ማድረግ ያለበት ተግባሩ ይሄ ነው። የነገሩን ፍጻሜ መስማት አለበት። መደምደሚያውን ምንድን ነው ማድረግ ያለበት ሰው በዚህ ሕይወት ውስጥ ጠቅላላ ተግባሩ የሰው በግሉ በማህበረሰብ ውስጥ በቤተሰቡ በሚኖረው ኑሮ ኃላፊነቱ ምንድን ነው? ይሄ ጠቃሚ ማጠቃለያ ነው በጣም እነዚህ ተግባራችንን እና ግዴታችንን ኃላፊነታችንን የማናውቅ ከሆነ ነገር ሁሉ ምንም አይጠቅመንም ማለት ነው። ይሄ ጠቅላላ የሰው አጠቃላይ ኃላፊነቱ ነው ተግባሩ ነው የነገሩን መደምደሚያ መስማት። ስለዚህ እነዚህ የተጠቀሱት ነገሮች ሁለት ናቸው። የነገሩ መጠቅለያ ስብከቱ ሁሉ ሁለት ነጥብ ነው ያለው። አዲስ ኪዳንም ብትመጡ ብሉ ኪዳንም ብትመጡ እነዚህ ሁለት ነገሮች ናቸው የሚነገሩን። የመጀመሪያው እግዚአብሔርን ፍራ ነው። ተመልከቱ እንዴት እንዳስቀመጠው። የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው አጠቃላይ ተግባሩ ነው የሚለውን ነገር ከእንግሊዝኛው ላይ ቀጥታ ያዙትና፣ አንደኛ እግዚአብሔርን ፍራ፣ ሁለተኛ ትዕዛዙን ጠብቅ። እኔ የጠቃሚ መደምደሚያ ያልኳቸው እነዚህ ሁለቱ ናቸው። መጽሐፉ ሲደመድም የሚደመድመው የነገሩ ፍጻሜ የሰው አጠቃላይ ተግባሩ ላይ ያተኮረ ነው። እና ተግባራችን ሰምተን ሰምተን ሰምተን ተምረን ተምረን ተምረን አመንን ብለን ሁለት ነገሮች ከሌሉን ከንቱን። አንደኛው እግዚአብሔርን ፍራ። እግዚአብሔርን መፍራት በጣም አስፈላጊ ነው። ይሄ እያንዳንዱ አማኝ እያንዳንዱ ሰው ሊኖረው የሚገባው ነገር ነው። ይሄ ፍርሃት እዚህ ጋር ለመተርጎም ሞክር ያለው ከአደጋ ጉዳት ወይም ከአደጋ ወይም ጉዳት ከሚያስከትሉ ነገሮች ፍርሃት የተለየ ትርጉም ያለው ፍርሃት ነው። አደጋዎች እንፈራለን፣ ጨለማ እንፈራለን፣ ጦርነት እንፈራለን። ትክክል ነው። እግዚአብሔርን መፍራት ከዚህ የተለየ ነው። እግዚአብሔርን መፍራት የሚለው በዚህ አውድ መሰረት ምንድን ነው የሚለው እግዚአብሔርን የሚያውቁ ሰዎች ለሱ የሚኖራቸውን አክብሮት የሚናገር ነገር ነው። እግዚአብሔር እግዚአብሔርን እፈራለሁ የሚሉ ሰዎች እግዚአብሔርን የሚያዩት የከበረ የማይለወጥ ያለውን የሚያደርግ ሁል ጊዜ በሁሉ ቦታ የሚገኝ እና ደግሞም የማያዳላ መሆኑን የሚያውቁ ሰዎች ናቸው። እግዚአብሔርን የሚፈሩ ፍርሃቱ ይገለኛል፣ ያጠፋኛል፣ ይቆርጠኛል፣ ይፈልጠኛል አይደለም እንደ ቃሉ ለመኖር የሚደረግ የአክብሮት ፍርሃት ነው። የእግዚአብሔር ፍርሃት የባርነት ፍርሃት አይደለም፣ የልጅነት አክብሮት ፍርሃት ነው። ይሄ የአክብሮት ፍርሃት የሚለውን በአይምሯችሁ ብታስቀምጡ ጥሩ ነው። እግዚአብሔርን የሚያውቁ ሰዎች የሚያከብሩበት አከባበር፣ የሚኖራቸው አመለካከት፣ የህይወታቸው እንቅስቃሴ፣ እግዚአብሔርን የሚያውቁ ሰዎች ለመዋሸት ይከብዳቸዋል። ውሸት እንደፈለጋቸው ሊዋሹ አይችሉም። እግዚአብሔር እውነተኛ ነው፣ የሚናገሩት እውነት ነው። እግዚአብሔርን የሚፈሩ ሰዎች እንደፈለጋቸው ሊሆኑ አይችሉም። በህይወት ለምሳሌ ባልና ሚስቶች እንደ ምሳሌ ብንወስድ እግዚአብሔርን የሚፈራ ባል፣ እግዚአብሔርን የምትፈራ ሚስት ዝም ብለው ከፈለጉት ሰው ጋር እንደፈለጋቸው ሊሄዱ አይችሉም። እግዚአብሔርን የሚፈራ ባል እግዚአብሔርን የምትፈራ ሚስት ለባሏ ሳታማክር ባል ለሚስቱ ሳይናገር የሚያደርጉት ነገር አይኖርም። ምክንያቱም ይሄ ግንኙነት በማን የተመሰረተ ስለሆነ በእግዚአብሔር የተመሰረተ፣ በእግዚአብሔር የተባረከ፣ በእግዚአብሔር የተጣመረ ግንኙነት ስለሆነ በጣም ብዙ ምሳሌዎችን ማንሳት ትችላላችሁ። እግዚአብሔርን የሚፈሩ ሰዎች በቤተ ክርስቲያን ብቻ አይደለም ቅልስልስ የሚሉት በሁሉም ቦታ ላይ እግዚአብሔር እንዳለ በማወቅ በእግዚአብሔር ፊት እንደሚኖሩ ራሳቸውን በመቁጠር ነው የሚመላለሱት። ዘፍጥረት ምዕራፍ 20 ቁጥር 12 እዚ ቁጥር 11ን ጠቅሽ ያለው እዚህ ላይ የአብርሃም ታሪክ ነው። አብርሃም ወደ ግብጽ እንደ መሰደድ አይነት ረሃብ ስለነበር ሄዶ ነበር እና እዛ ቦታ ላይ ሳራ ንጉሱ ወሰዳት ከዛ በኋላ ለምንድን ነው እህቱ ሚስቱ መሆኗ ስትታወቅ ንጉሱ ጠርቶ አነጋገረው። ለምን እህቴ ናት ብለህ አልክ? ለምን ሚስቴ ናት አላልክም? ብሎ ሲለው እዚህ ቦታ እግዚአብሔርን መፍራት ስለሌለ ለእሷ ሲሉ ይገሉኛል ብዬ ነው አለ። እግዚአብሔርን የማይፈሩ ሰዎች አመፀኞች ናቸው። እግዚአብሔርን የማይፈሩ ሰዎች ውሸታሞች ናቸው። እግዚአብሔርን የማይፈሩ ሰዎች ሰውን አያከብሩም። እግዚአብሔርን የማይፈሩ ሰዎች ለሰው ያላቸው ግምት የቀለለ ነው። እንደ እግዚአብሔር አያስቡ። እግዚአብሔርን የሚፈሩ ሰዎች ለእግዚአብሔር ያላቸው አመለካከት፣ ለሰውም ያላቸው አመለካከት የተለየ ነው። መዝሙር አምስት ቁጥር ሰባት ላይ ያለውን አነብና ይሄ የሚቀጥለውን ነገር ተናግሬ ወደ የሚቀጥለው ነጥቤ ሄጄ እደመድማለሁ። መዝሙር ምዕራፍ አምስት ቁጥር ሰባት ላይ ምን ይላል? እኔ ግን በምሕረትህ ብዛት ወደ አንተ ቤት እመጣለሁ በአንተም ፍርሃት ወደ ቅዱስ መቅደስህ እሰግዳለሁ። ተመልከቱ፣ በምሕረትህ ብዛት ወደ ቤትህ እመጣለሁ በአንተ ፍርሃት፣ አንተን በመፍራት ለአንተ ትክክለኛ አክብሮት በመስጠት ወደ ቅዱስ መቅደስህ እሰግዳለሁ። ዝም ብዬ ወደ እግዚአብሔር ቤት መጥቼ እንደፈለገኝ ልጨፍር፣ ልዝናና ወይም ደግሞ ልናገር አልችልም። አንተ ስለምታይ አንተ ቅዱስ፣ ንጹሕ ስለሆንክ አንተን ፈርቼ ነው ከአንደበት የሚወጣው ቃል የሚወጣው የሚል አይነት አስተሳሰብ ነው። ስለዚህ እግዚአብሔርን ፍራ። የነገር መደምደሚያ ምንድን ነው? እግዚአብሔርን መፍራት ነው። አሁን ተሰብከሃል፣ ተሰብከሃል፣ ተሰብከሃል። አራት ስብከቶች አይተሃል። ዓለምን በሙሉ ሕይወትን የህይወት መርሆን ተመልክተሃል። እና መደምደሚያ ምንድን ነው? ይሄ ሁሉ ነገር የተነገረ እግዚአብሔርን ፈርተህ እንድትኖር ነው። ለእግዚአብሔር ታላቅ ኃይል ክብር በመስጠት ኑር ማለት ነው። ለእግዚአብሔር ታላቅ ኃይል ይሄ ተደጋግሞ ቀርቧል። በእግዚአብሔር ውስጥ እግዚአብሔርን መፍራት ትልቅ ጥቅም አለው። እንዳውም ቅድም መጀመሪያ ላይ ተናግሬያለሁ። መጽሐፈ ምሳሌ፣ መዝሙረ ዳዊት ላይ፣ ኢዮብ ላይ እነዚህ በሙሉ ጥቅሶችን ለማንበብ ጊዜ የለም። እግዚአብሔርን መፍራት የሚባለው ነገር ራሱን የቻለ ትልቅ ትልቅ ነገር ለሰው ህይወት የሚያመጣ ነገር ነው። እግዚአብሔርን መፍራት የጥበብ ሁሉ ምንጭ ነው፣ የጥበብ ሁሉ መጀመሪያ ነው። እግዚአብሔርን የማይፈሩ ሰዎች ደንቆሮች ናቸው ማለት፣ እውሮች ናቸው። እውነትን ከውሸት ለይተው መመልከት አይችሉም። እግዚአብሔርን የማይፈሩ ሰዎች እግዚአብሔርን የማይፈሩ ሰዎች የህይወታቸው መጨረሻ እንዲሁ የሚባክን ነው። እግዚአብሔርን መፍራት በጣም አስፈላጊ ነው። ስለዚህ ተመልከቱ፣ ስብከቱን ሁሉ አንደር ድሮ አምጥቶ የነገሩ መደምደሚያ ምንድን ነው? ሰዎች ሊያደርጉ የሚገባቸው ተግባራቸው ነው። ግን የመጀመሪያው ተግባራቸው እግዚአብሔርን መፍራት ነው። የጥበብ ምንጭ ወደ ግራ ወደ ቀኝ ሳንል ተማርከን፣ የምንኖርበት የምንዘልቅበት የምንቀጥልበት ህይወት ነው። ሁለተኛው ስላይድ ላይ የዝርዝር የሚለው ላይ ሁለተኛውን ነጥብ ያሳያል። እግዚአብሔርን ፍራ፣ ቀጥሎ ትዕዛዙን ጠብቅ ታላችሁ እነዚህን ነገሮች ይዛችሁ ብትሄዱ ዛሬ እኔን እንደተመረቀ ራሴን ቆጥረዋለሁ። የነገሩ መደምደሚያ የመጽሐፈ መክብብ መደምደሚያ ተብሎ የተነገረው የሰው ተግባር፣ ሰው ማድረግ ያለበት ነገር ነው። አንዱ እግዚአብሔርን መፍራት ነው። ስትወጣ፣ ስትገባ፣ ስትበላ፣ ስትጠጣ፣ ስትተኛ፣ ስትነሳ እግዚአብሔርን መፍራት፣ እግዚአብሔር ያያል። ሁለተኛው ትእዛዙን መጠበቅ። እዚህ አሁኑ ስላይድ ላይ ትእዛዙን መጠበቅ፣ የእግዚአብሔር ትእዛዝ መጠበቅ አለበት። እግዚአብሔር ያዘዘው ትእዛዝ፣ የእግዚአብሔር ትእዛዝ የሚባለውን ነገር አንዳንድ ሰዎች በተሳሳተ መንገድ ያውታል። መቼም የተሳሳተ አመለካከትና አስተያየት ሞልቷል። ከዘፍጥረት ጀምሮ እስከ ራእይ ድረስ ያለው የእግዚአብሔር ቃል የእግዚአብሔር ትእዛዝ የእግዚአብሔር መገለጥ ያለበት ቃል ነው። የእግዚአብሔር ቃል ነው። ትእዛዙ ስርአቱ ነው። ህጉ ነው። ቃሉ ነው። ምክሩ ነው። ትምህርቱ ነው። በጣም በብዙ መልክ በተለያየ መንገድ ተገልጦ ልታገኙ ትችላላችሁ። ይሄንን መጠበቅ አለብህ ነው የሚለው ጠብቅ የሚለው ቃል ጠብቅ የሚለው ቃል በሂብሩ ተንከባከብ፣ ጥበቃ አድርግለት፣ እንዳይጠፋ እንዳይበላሽ፣ ወይም አላግባብ እንዳይውል አድርግ የሚል ሀሳብ ነው ያለው። ግን እንዴት ነው የምንጠብቀው የእግዚአብሔርን ቃል የሚለውን ነገር ስታስቡ፣ ጠብቅ በሌላ ጎኑ አድርገው ኑርበት የሚል ትርጉም ነው ያለው። ስለዚህ ጥበቃው የእግዚአብሔርን ትዕዛዝ የመጠበቂያው መንገዱ አንዱና አንዱ ብቸኛው መንገዱ በመኖር የሚደረግ ጥበቃ ነው። የእግዚአብሔርን ቃል በህይወታችን አዋህደን ስንኖርበት፣ ለምሳሌ አትዋሽ ብሏል። አልዋሽም፣ የፈለገው ነገር ቢመጣ ብለን የምንል ከሆነ በእግዚአብሔር ቃል ኖረናል ማለት ነው። አትስረቅ ይላል የእግዚአብሔር ቃል። የፈለገው ነገር ቢመጣ ሰዓትም እንኳን ቢሆን አልሰርቅም ብለን ስንጸና በእግዚአብሔር ቃል እየኖርን ነው ማለት ነው። ስለዚህ ቃሉን የምንጠብቀው በመኖር ነው። የእግዚአብሔር ቃል በግላችን የሚጠበቀው ስንኖርበት ነው። ስንኖርበት ይጠበቃል። ስንኖርበት ይጠብቀናል። ስንኖርበት የእግዚአብሔር ቃል ይጠብቀናል። ስንኖርበት ራሱ ቃሉም ይጠበቃል። ስለዚህ ይህንን ማወቅ በጣም ጥሩ ነው። ትእዛዛቶቹ የት ይገኛሉ? እኔ አንድ ነገር እንደገና ልናገርና ወደሚቀጥለው መደምደማ ይሄዳሉ። የእግዚአብሔር ትእዛዛቶች በሙሉ ያሉት እዚህ መጽሐፍ ቅዱስ ውስጥ ነው። ስልሳ ስድስቱን መጽሐፍ የእግዚአብሔር ትእዛዝ ነው ከዘ ፍጥረት እስከ ራእይ ያሉት እና ከዚህም በፊት ተናግር ያለው አንዳንድ ሰዎች የእግዚአብሔርን ቃል ለመጠበቅ የቴደን ነው የምናገኘው የእግዚአብሔርን ቃል የሆኑ መልአኮች ከላይ መተው ሊናገሩን ያስፈልጋሉ ወይም ከባህር ማዶ መጥተው ሊናገሩን ያስፈልጋሉ የሚል ሀሳብ ያላቸው ሰዎች አሉ። ትዕዛዛቶቹ ሩቅ አይደሉም። ዘዳግም 30 አስታውሱ። ከዚህም በፊት ተናግሪ አውቃለሁ። ዘዳግም 30 ከቁጥር 11 ጀምሮ እስከ ቁጥር 14 ያለውን ላንብብላችሁ። እኔ ዛሬ የማዝ ይች ትዕዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እሷን የሚያመጣልን ማን ነው እንዳትል፣ ከባህሩ ማዶ አይደለችም። ታላችሁ። እግዚአብሔር ነው የሚናገረው፣ ለህዝቡ ነው የሚናገረው። የእግዚአብሔርን ቃል ሰምተን እንድናደርግ የት ነው የምናገኘው ብለህ እንዳትል፣ ሰማይ ወጥቶ የሚያመጣልን እንዳትል፣ ሰማይ አይደለችም ባህር ተሻግሮ የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ታዲያ የት ናት? ቁጥር 14 ነገር ግን ታደርገው ዘንድ ቃሉ ባፍህና በልብህ ውስጥ ላንተ እጅግ በጣም ቅርብ ነው። እግዚአብሔር ቃሉን ከኛ አርቆ አላስቀመጠውም። አሁን ከዚህ የተነሳ እኔ ብዙ እዚህ የትም አገር የሚደረጉ ኮንፈራንሶችን አላምንባቸው ሰው ከሌላ ቦታ መጥቶ የእግዚአብሔርን ቃል ጀስት፣ ቢዝነስ ነው ይሄ፣ ቢዝነስ። የእግዚአብሔር ቃል ሩቅ አይደለም። እዚህ ባሉ ሰዎች እግዚአብሔር ይናገራል። የእግዚአብሔር ቃል ሩቅ አይደለም። ትእዛዙ የት ነው? ይህንን ትእዛዝ ለማድረግ የምንችለው ማን ነው የሚነግረን እንዳትል፣ በአፍም በልብም ቅርብ ነው። መጽሐፍ ቅዱስ ቤት አለ፣ አንብብ። ቤተ ክርስቲያን ስርዓት ያለው ፕሮግራም አለ፣ አንብብ እና ናና ስማ እግዚአብሔር እዚህ በቃሉ መሰረት ይናገራል። ስለዚህ ቁጥር 15 ላይ ደግሞ ብትመጡ ተመልከት፣ ዛሬ በፊትህ ሕይወትንና መልካምነትን ሞትንና ክፋትን አኑሬአለሁ። በሕይወት እንድትኖር እንድትበዛ፣ አምላክ እግዚአብሔር ልትወርሳት በምትገባባት ምድር እንዲባርክህ አምላክን እግዚአብሔርን ትወድ ዘንድ በመንገዱም ትሄድ ዘንድ ትእዛዙንና ስርዓቱን ፍርዱንም ትጠብቅ ዘንድ ዛሬ አዝሃለሁ ብሎ ይናገራል። ታላችሁ፣ መጽሐፍ መክብብ የደመደመው ምንድን ነው? የነገሩን ሁሉ ፍጻሜ እንስማ። ሙሴም ድሮ ተናግሮታል፣ ዳዊትም ተናግሮታል፣ ኢሳያስም ተናግሮታል፣ ሁሉም ተናግረታል። የነገሩን መደምደሚያ እንስማ። እግዚአብሔርን ፍራ፣ ትእዛዙን አድርግ። ትእዛዙ ደግሞ ሩቅ አይደለችም። በዘዳግም ሰላሳ በጣም አስደናቂ በሆነ መንገድ ምን አድርጎታል? ከባድም አይደለችም ብሎ ትእዛዙን ማድረግና እግዚአብሔርን መፍራት ማንም ያመጣል እንዳትል፣ ሩቅ አይደለችም፣ ሰማይ አይደለችም፣ ባህር ማዶ አይደለችም፣ በልብህና በአፍህ እየተማርክ ያለው የእግዚአብሔርን ቃል ነው። አምስተኛው የመጨረሻው የመደምደሚያ ሀሳብ የመደምደሚያው የዚህ የመደምደሚያው አስፈላጊነት በሚል ጥቂት ነገር እናገራለሁ። በጣም ፈጥኜ ተጨርሷለሁ የመደምደሚያው አስፈላጊነት መደምደሚያው ለመሆኑ አስፈላጊ ነው ወይ የነገሩን ሁሉ ፍጻሜ እንስማ ይህ የሰው ጠቃሚ ተግባሩ ነው ብላችሁ ልትሉት ትችላላችሁ እግዚአብሔርን ፍራ ትእዛዙን ጠብቅ ለምን እግዚአብሔር ስራን ሁሉ የተሰወረውንም ነገር ሁሉ መልካምን ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና ይላል አስፈሪ ነው ግን እናገረዋለሁ እንግዲህ የነገሩ መደምደሚያ እግዚአብሔርን ፍራ ትእዛዙን ጠብቅ፣ ይህ ነው ተግባርህ ብሎ ካለ በኋላ ለምን የሚለውን ብትጠይቁ እግዚአብሔር ይፈርዳል በኃጢአተኞች ላይ። ቁጥር 14 በስውር ኃጢአት በሚያደርጉት ላይ ይፈርዳል። መልካም ስራ እና ክፉም ስራ ላይ ይፈርዳል። መልካም ስራዎች ይገለጣሉ። ሰዎች ጌታን በማመን ያደረጉት ስራ ከእግዚአብሔር ዘንድ ሽልማትን ያገኙበታል። መንግስተ ሰማይ ግቡ ተብለው ኑ ግቡ እናንተ የአባቴ ብሩካን ብሎ ጌታ ኢየሱስ መንግስቱ ያስገባቸዋል። ክፉዎችስ ክፉ ስራዎች የመልካም ስራ ተቃራኒ የሆኑት ጥላቻ፣ ዘረኝነት፣ ክፋት፣ ተንኮል፣ ቂመኛነት፣ ይቅር አለማለት፣ ነፍስ መግደል፣ በሰዎች ላይ ግፍ ማድረግ። አቤት ይቺ ምድር የቻለችው ግፍ ግፍ ግፍ! በሁሉ ቦታ በዚህ ሁሉ ላይ አንድ ቀን እግዚአብሔር ይፈርዳል። ግን ከነዚህ ፍርድ በፊት እግዚአብሔር ተስፋን ሰጥቷል። ይሄ የመጽሐፉ አጠቃላይ ሀሳብ። ይሄ እግዚአብሔር ፍርድ ከማድረጉ በፊት ሰዎች ተስፋ እንዳላቸውም እያሳየ ነው። እግዚአብሔር ፍርድ ከማድረጉ በፊት ያልዳኑት እና እግዚአብሔርን ትእዛዙን የማይጠብቁ እግዚአብሔርን የማይፈሩ እግዚአብሔርን በመፍራትና ትእዛዙን በመጠበቅ ተግባራቸውን ያላደረጉ ሰዎች እነዚህን ሁለቱም ነገሮች ያላደረጉ ሰዎች እግዚአብሔር ይፈርድባቸዋል። ግን አሁን ባለማድረግ ላይ ያሉ ወደ ማድረግ ይጋበዛሉ። ኑ ወደ ጌታ፣ ጌታ ኢየሱስ ክርስቶስን እመኑት። ለእናንተ ኃጢአት፣ ለእናንተ በደል፣ ለእናንተ ግፍ፣ ለእናንተ ክፋት መስቀል ላይ ተሰቅሏል። ወደ እሱ ብትመጡ የእግዚአብሔር ፍርሃት ውስጣችሁ ይፈሳል ትዕዛዙን የመጠበቅ ኃይል ታገኛላችሁ። አዲስ ልብ፣ አዲስ ተስፋ፣ አዲስ መንፈስ፣ አዲስ ራዕይ፣ አዲስ እይታ ይኖራችኋል እና ያንን ሁሉ የሚያሳይ አስደናቂ እውነት ነው። መቼም ይሄ አስደናቂ መደምደሚያ ሆኙ አግኝቼዋለሁ። እንደጠቀማችሁ አስባለሁ። አብረን እንጸልይ። እግዚአብሔር አምላካችን ስለ ቅዱስ ቃልህና ስለ ቅዱስ እውነትህ እናመሰግንሃለን። አቤቱ የነገሮች መደምደሚያ አንተም መፍራት ትእዛዝህም መጠበቅ በሚሉት ሁለት ነገሮች ላይ የእኛን ተግባር አስቀምጦልናልና እነዚህን ሁለት ነገሮች በሕይወታችን እየታዘዝ እንድንኖር እርዳን በጌታ በኢየሱስ ስም አሜን። እግዚአብሔር ስለ ቃሉ የተመሰገነ ይሁን። የመጨረሻውና የመዝጊያ ጸሎታችንን ናምበር 8 38 በእምነት እኖራለሁ ብለን ዘምራለን። ስናገኘው አብረን ቆመን ዘምራለን። በላይ ቢሆን በሰማይም በታች መግባት መውጣታችን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የህይወት ዋስትና ቤዛም የሆናችሁ በእምነት እኖራለሁ። ጌታ ጌታ ይናውቃለሁ የእኔን ጽኑ አምባ ተጠልዬዋለሁ። ወጀቡን ሳልፈራ ታግዬ ረታለሁ። የክብር ሽልማቴን ከእጁ ረከባለው ለነጋይ ጨንቀኝም ጭጋግ ቢሸፍነው ወይኑም ቢጠወልግ ሀሩሩ ቢያሰጋው ለእግሬ መብራት ነው ቃሉ በጄ ያለው የተፈጥሮ አዛዥ። ኢየሱስ ሕያው ነው በእምነት ኖራለው ጌታዬን አውቃለው የኔን ጽኑ አምባ ተጠልዬዋለው ወጀቡን ሳልፈራ ታግዬ ረታለው የክብር ሽልማቴን ከእጁ እረከባለው ፈቃዱ ሲሞላ ጌታዬ ከብሮሳይ ምድር ልል ስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያነው ነፍሴ ትጠግባለች በክብር በግርማው በእምነት እኖራለው። Gay tie in our gallo, Yen in Sunu Amba, Tatal Yewallo, Wajabun Salfera, Tag Yeretallo, Yakubur, Shilmatin, Bejurekaballo, Zabiri <messizlik> <messizlik> Barkachu, እግዚአብሔር አምላካችን ስለነበረን ጊዜ ሁሉ ክብር ምስጋና ለአንተ እንሰጣለን። አቤቱ በዘመናችን ሁሉ እያከበርን እንድንኖር ጸጋህን አብዛልን፣ ሳምንታችንን ባርክልን። ጌታ ሆይ አገራችን ኢትዮጵያ፣ ደግሞም እዛ የሚጨነቁትን ሁሉ አንተ በቸርነት አስባቸው። እዚህ አሜሪካም ያለውን ነገር ሁሉ አንተ ታውቃለህና ይችን ምድር እንደገና እንድት መልሳት ወደፊትህ እንጸልያለን። እስራኤል አካባቢ ያለውን ጦርነት ሁሉ በቸርነትህ አንተ እንደ ፈቃድህ እንድትመራና ሁሉን እንድታስተካክል ጸጥ እንድታደርግ እንማጸናሃለን። ክብር ሁሉ ለአንተ ይሁን። በሰላም ወደ ቤታችን ሸኘን። በጌታ በኢየሱስ ስም አሜን።